የሐረር ከተማ የውሃ ችግር በከፊል እየተቃለለ መሆኑ የተሰማ ነው። ከተማይቱ የውሃ ምንጮች አንዱ የሆነው የኤረር ግድብ አቅርቦት በአካባቢው ነዋሪዎች ተቋርጦ መቆየቱ ተዘግቧል። ነዋሪዎቹ የአካባቢው የከርሰ ምድር ውሃ እየተመናመነ ስለሆነ ለእርሻ የሚሆን ውሃ እንዲለቀቅላቸው እንዲሁም ለግድቡና ለውሃ ጣቢያው መስሪያ ቤት ሲባል ከይዞታዎቻቸው እንዲነሱ የተደረጉ ሰዎች ቀደም ሲል የተከፈላቸው ካሳ እንዲሻሻልላቸው መጠየቃቸው ተገልጧል። ክልሉ በነዋሪዎቹ ጥያቄዎች ተስማምቶ ውሃው መለቀቅ መጀመሩን የክልሉ ውሃና ፍሳሽ አገልግሎት ባለስልጣን ስራ አስኪያጅ አቶ ተወልደ አብዶሽ አመልክተዋል። ከነዋሪዎቹ ጋር የተደረሰውን ስምምነት ተግባራዊ ማድረግ ለመፍትሄው ዘላቂነት አስፈላጊ መሆኑን የክፍሉ የፍትህና የጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ ተናግረዋል። አዲስ ቸኮል ከሐረር ተጨማሪ አለው። ከሶስት ወር ላላነሰ ጊዜ ምንም አይነት የውሃ ቅርቦት አግኝቶ ለማያውቀው ቀበሌ አስራ ስድስት ወይም ሀኪም ጋር አካባቢ ውሃ በመልቀቅ የተጀመረው የውሃ ቅርቦት አሁን ከፊሎቹን የከተማውን ሰፈሮች አዳርሷል። ውሃው ከገባ በኋላ በከተማው ላይ ለረጅም ጊዜ አገልግሎት ያላገኙ አካላት ውሃ እንዲያገኙ የተደረገበት ሁኔታ ነው ያለው። ከሐረር ቢራ ፋብሪካ በላይ ያሉ ቀበሌ አስራ ስድስት ጋራው ላይ ነዋሪዎችና እንደዚሁም ከዛም ወረድ ብሎ ችግኝ ጣቢያ ብሎ ቀበሌ አስራ አምስትና ሚካኤል አካባቢ በቀጣይነት ገጠር አካባቢም ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ለሚገኘው የውሃ አቅርቦቱ አሁንም ገና ያላደረሳቸው አካባቢዎች አሉ። በቂ የውሃ አቅርቦት ስለሌለ ነው በዙር ሰፈሮችን ለማዳረስ ጥረት የሚደረገው። ከዚህ በፊት ያናገርኳቸው የከተማ ነዋሪዎች ውሃ ይደርሳቸው የነበረ፣ በወር አንዴ ነው የሚመጣልን፣ በፈረቃ ነው ያው የድሬዳዋ ውሃ ነው የምንጠብቀው ነው የሚሉት። ከታች የሚመጣ ውሃ ሙሉ በሙሉ እንደሌለ ነው የውሃ ልማት ባለስልጣኖች የሚያወሩ። ዛሬም ሄደን ጠይቀን ነበረ። አሁን የኤረር ውሃ መለቀቁ የውሃ ችግሩ ሙሉ በሙሉ ባይቀርፍም ቢያንስ በወር አንድ ቀን ይደርስ የነበረውን ውሃ ወደ አስር ቀን እንደሚያወርደው የውሃና ፍሳሽ ባለስልጣኖች ስራ አስኪያጅ አቶ ከተወለደ ይናገራሉ። የአረር ከተማ ከድሬዳዋ ሀረማያና ከኤረር ሶስት የዋምንጮች ያሏት ሲሆን የድሬዳዋው መስመሩ ከሁሉም የተሻለ አቅርቦት ቢኖረውም ከደንገጎ ጀምሮ ለኢሬሳ አዴሌ ሀረማያና ወደ ከተሞችም የዋምንጮች ስለሆነ ለአረር የሚደርሰው መጠን አነስተኛ ነው። እሱም ቢሆን አልፎ አልፎ በኤሌክትሪክ አቅርቦት መቆራረጡ እንደሚዛነፍራቶ ተወለደ የሚናገሩት ጉድጓድ ከአረማያ ጉድጓድ ተቆፍሮ የሚወጣው መጠን ግን አነስተኛ ነው። በመሆኑም ከድሬዳዋ ቀጥሎ ብዙ ሰፈሮችን የሚያዳርሰው ከኤረር ተቆፍሮ የሚወጣ ውሃ ነው። ሆኖም በአረሪ ክልል ስር የሚገኘው የኤረር ገጠር ቀበሌ ነዋሪዎች ለውሃ ማጠራቀሚያ ግድብና ለጣቢያው ግንባታ ሲባል መኖሪያችንና የእርሻ መሬታችን ብንሰጥም የተሰጠን ካሳ ግን በቂ አይደለም በሚል በአመቱ መጀመሪያ ላይ አቅርቦቱን አቋርጠውት እንደነበር ነዋሪዎች ይናገራሉ። የአሜሪካ ድምጽ ራዲዮም ይህንኑ ዘግቦ ነበር። ጥቅምት ሁለተኛ ጋማሽ ላይ ከነዋሪዎቹ ጋር ስምምነት ተደርሶ የኤረር ውሃ ተለቆ ነበር። ሆኖም ወር ገደማ ከቆየ በኋላ የቀበሌ ነዋሪዎች ከካሳ ጋር በተያያዘ መስመሩን ድጋሚ ዘግተውታል። አሁን ውሃ ባለፈው ተቋርጦ ነበረ። ብር ሁሉ ክፍሉን ደረጃ ነበር። ህብረተሰቡ የሚጠቀምበት ነው። ያለ ውሃ መኖር አትችልም። ውሃ መምጣት ጀምሮ ነበረ፣ መሀል ላይ እንደገና አቋረጡት። መንገድ ላይ ቆርጠውት ያው እርሻ እያጠጡበት ነው። የካሳ ጥያቄው ተገቢ የሆነና ያልሆነ ገጽታዎች እንደያዘ አቶ ተወለዳ ከዚህ በፊት በሰጡን ቃለ ምልልስ ገልጸውልን ነበር። እንደ እርሳቸው ገለጻ በትክክል ለግድቡ ሲባል ከቦታቸው የተነሱ የካሳ ይሻሻልልን ጥያቄ መጠየቃቸው ተገቢ ቢሆንም በዚህ ሽፋን ግን የማይመለከታቸውም ጥያቄ እንደነበሩ ይናገራሉ። በጣም አስገራሚ የሆነ የካሳ ጥያቄ አለ ማለት ምንም ጉዳትም ሳይደርስበት ተበድያለሁ ብሎ የሚቀርብም አለ። እነኚህ ሌሎቹ ደግሞ ቧንቧ መስመር ያለፈባቸው በወቅቱ የአንድ ሲዝንን የእርሻ ሁኔታ አዛብቶ ከዛ በኋላ ቧንቧው ከተቀበረ በኋላ የእርሻቸው የተመለሰላቸው ሰዎች አሉ። የነሱ በክልሉ በኩልም ተነጋግረን አቋም የተያዘው ምንድን ነው? አንደኛ ሙሉ በሙሉ መሬታቸው አልተወሰደም፣ በዛን ጊዜ ካሳ ተከፍሏቸዋል እና ለሁሉም 20 ኪሎ ሜትር ወይንም 18 ኪሎ ሜትር ካሳ ድጋሚ የሚታይበት ሁኔታ አይኖርም ነው። እና በዛ መሰረት እየተካሄደበት ነው ያለው። ግን ጠያቂው ሁሉም ነው ማለትም ምንም ጉዳት ያልደረሰበትም እዛ አካባቢ ያለውም በስመ ካሳ ጥያቄ የሚያነሱ አሉ። ከወር በፊት የክልሉ ፍትና ፀጥታ ቢሮ ኃላፊ ሆነው የተሾሙት አቶ አሕመድ ይሱፍ ችግሩ የተጠራቀመ ኢፍትሐዊ አስተዳደር ውጤት ነው ይላሉ። በጊዜው የነበረው ጊዜ ሁኔታም የራሱ ተጽዕኖ ያለበት ሁኔታ ነው። ህዝብን ድምጽ የህዝብን እውታ የህዝብን ሮሮ ከማዳመጥ የአመራር ውሳኔ ብቻ የሚታይበት ሁኔታዎች ጎልቶ የሚንጸባረቁበት ሁኔታ ነው የነበረው። ከዚህ አንፃር ህብረተሰቡ ከእንደዚህ አይነት አስተዳደራዊ ችግሮች ቅሬታ ያላቸው እና ልገመትላቸው ከሚገባው ስታንዳርድ በታችን ግምት የተሰጣቸው እና አንዳንዶቹ ደግሞ ምንም ግምት ሳይሰጣቸው እስከ ማሰር ድረስ መሬታቸውን በመቀማት የተወሰደባቸው ሁኔታዎች ነው ያሉት። ይህንን በአካል በክልሉ ፕሬዚዳንት ዳይሬክሽን የተሰጠን እስከ ወረዳው እስከ ቀበሌ ድረስ እስከ ቦታው ድረስ ወርድን ያየንበት ቦታዎች አሉ። የተወሰኑት ቦታዎች አካባቢ ላይ እውነተኛ መሆኑን መሬት ላይ ያረጋግጥነው ያረጋግጥነውን ክፍያውን መፈጸም እንዳለበት ከህዝብ ውስጥ ከህብረተሰብ ውስጥ ኮሚቴ አወቀ ከባለሙያ እዚያ የተመደቡት ባለሙያዎች አንዳንዱ የህዝብን ችግር ለአመራሩ ሳያመጣ ራሱ አመራር እና ክልሏን መንግስቱና ወረዳውን ህዝቡን የሚያጋጭ ሁሉ ህብረተሰቡ ከኮሚቴ ውስጥ እንዲያወጣ ነው ያረጋግጠው። ስለዚህ ከዚህ አንፃር ይሄ ችግር እኛ እንቀርፋለን ብሎ ወስዶ ኦልሞስት እየሰሩበት ነው ያለው። አሁን የኤረር ውሃ ችግር ሊፈታ የበቃውም የክልሉ ውሃና ፍሳሽ ከተማ ስራ አስኪያጅ ፍትህና፣ ፀጥታ የሀገር ሽማግሌዎችና ቄሮች የተሳተፉበት ውይይት ከነዋሪዎች ጋር ከተካሄደ በኋላ ነው ተብሏል። ይህ ጊዜያዊ ስምምነት ግን ዘላቂነት እንዲኖረው ከነዋሪዎቹ ጋር የተደረሰው ስምምነት ወደ መሬት ወርዶ አስፈላጊው ካሳ መክፈልና የህግ የበላይነትን የሚያረጋግጡ እርምጃዎችን በመውሰድ መጀመሪያውኑም በቂ ያልሆነ የውሃ አቅርቦት በድጋሚ እንዳይቋረጥ ማድረግ አስፈላጊ ነው ይላሉ አስተያየት ሰጫዎች። የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም እዚህ ላይ ትኩረት ሰጠው እንደሚሰሩ ይናገራሉ። ለአሜሪካ ድምጽ ራዲዮ ል kerozagaba dis shekula ka da.